የዲደብልዩ ዜና ጤና ይስጥልኛ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፣ የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በሲዳማ ፌዴራሊስት ፓርቲ ላይ ያሳለፈውን ውሳኔ ሻረ። ፍርድ ቤቱ ውሳኔውን ያሳለፈው ምርጫ ቦርድ በከሳሽ የሲዳማ ፌዴራሊስት ፓርቲ ላይ ያሳለፈውን ውሳኔ ከስልጣን ገደቡ ውጭ የሆነ ሕጉንና የፓርቲውን መተዳደሪያ ደንብ የሚጻረር ሆኖ በመገኘቱ ነው ብሏል። የአንጎላ መንግስት፣ የነዳጅ ዘይት ዋጋ ለመጨመር መወሰኑ በዚህ ሳምንት ባስነሳው ተቃውሞ ቢያንስ 22 ሰዎች መገደላቸውን አሳወቀ። መንግስት ሰዎቹ እንዴት እንደተገደሉ ግን አልተናገረም። ጀርመን ለፍልስጤም የመንግስትነት እውቅና መሰጠት ያለበት የሁለት መንግስታት መፍትሄ ድርድር ሲያበቃ ነው ብላ እንደምታምን አሳወቀች። ይሁንና እስራኤል በኃይል የያዘችውን የፍልስጤም ግዛት ለመጠቅለል የእስራኤል ሁለት ሚኒስትሮች ያሰሙት ዛቻ የተናጠል የእውቅና እርምጃ እንድትወስድ ሊያደርጋት እንደሚችል የውጭ ጉዳይ ሚኒስትሯ ጠቁመዋል። ዜናው በዝርዝር የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በሲዳማ ፌዴራሊስት ፓርቲ ላይ ያሳለፈውን ውሳኔ ሻረ። ፍርድ ቤቱ ውሳኔውን ያሳለፈው ምርጫ ቦርድ በከሳሽ የሲዳማ ፌዴራሊስት ፓርቲ ላይ ያሳለፈውን ውሳኔ ከስልጣን ገደቡ ውጭ የሆነ ሕጉንና የፓርቲውን መተዳደሪያ ደንብ የሚጻረር ሆኖ በመገኘቱ ነው ብሏል። ፍርድ ቤቱ ለተከራካሪ ወገኖች በሰጠው የፍርድ ውሳኔ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ በተራ ቁጥር አንድ ተከሳሽነት ተጠቅሷል። ቦርዱ የፌዴሬሽን ህገ መንግስት የአገሪቱን ህጎችና የፓርቲውን መተዳደሪያ ደንብ በመጣስ ጣልቃ ገብ ውሳኔዎችን አሳልፏል በሚል አቤቱታ እንደቀረበበት በፍርድ ቤቱ የውሳኔ መዝገብ ላይ መጠቀሱን ወኪላችን ሸዋንግዛው ወጋየሁ ከአዋሳ ዘግቧል። በፍርድ ቤቱ ውሳኔ ላይ አስተያየታቸውን የተጠየቁት በአንደኛው የፓርቲ ወገን ውስጥ የሲዳማ ፌደረልስ ፓርቲ ጽህፈት ቤት ኃላፊ አቶ ገነነ ሀሰና ውሳኔውን ተገቢ ብለውታል። ፍርድ ቤቱ መስጠት ያለበት ውሳኔ ነው የሰጠው ብለን ነው የምንወስደው። እኛ መጀመሪያም፣ ሕጉና ሥርዓቱን ትክክልን ነው እኛ እየሄደን ነበር ነው። ምርጫ ቦርድም ጣልቃ እንዳይገባብን በተደጋጋሚ በደብዳቤም በአካል የተጠየቀን ነው የቆየ ነው

ዶቼ ቨለ የፍርድ ቤቱን ውሳኔ አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድን ለማካተት ያደረገው ጥረት አልተሳካም። በሌላኛው ወገን የሚገኙት የፓርቲው ተቀዳሚ ምክትል ፕሬዝዳንት አቶ ጴጥሮስ ዱቢሶ የፍርድ ቤቱ ውሳኔ የቀረቡ ማስረጃዎችን ከግምት ያላስገባ ነው ሲሉ በመቃወም ለሚቀጥለው የፍትህ አካል ይግባኝ እንላለን ብለዋል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። የአንጎላ መንግስት የነዳጅ ዘይት ዋጋ ለመጨመር መወሰኑ ባስነሳው ተቃውሞ ቢያንስ ሀያ ሁለት ሰዎች በዚህ ሳምንት መገደላቸውን አሳወቀ። የአንጎላ ፕሬዚዳንት ቢሮ ትናንት ባወጣው መግለጫ ከሰኞ አንስቶ ለሁለት ቀናት በዘለቀው በዚሁ ተቃውሞ 197 ሰዎችም መቁሰላቸውን ከአንድ ሺ ሁለት መቶ በላይ ደግሞ መታሰራቸውን ገልጿል። የአንጎላ ፕሬዚዳንት ጃው ላውሬንሶ ቢሮ እንዳለው በተቃውሞ ወቅት በተካሄዱ አመጾች በርካታ ሱቆች ተዘርፈዋል፣ መኪናዎችም ጉዳት ደርሶባቸዋል። ስርዓት ለማስከበርም ጦር ሰራዊቱ ተሰማርቶ እንደነበርም ቢሮ ባወጣው መግለጫ ተጠቅሷል። ሰዎቹ እንዴት እንደተገደሉ ግን ያለው ነገር የለም። በነዳጅ ዘይት በበለጸገችው በደቡብ አፍሪካዊቷ አገር አንጎላ የተከሰተው ተቃውሞ ከዋና ከተማዋ ከሉዋንዳ ተነስቶ ስድስት ሌሎች ግዛቶችንም አዳርሷል። አንድ የመብት ተቆርቋሪ የችግሩ መንስኤ መጥፎ ያሏቸው መንግስት የሚከተላቸው ፖሊሲዎች መሆናቸውን ተናግረዋል። እንዳለመታደል ሆኖ ይህ ለብዙ ዓመታት ሲነገር የነበረ አደጋ ነው። እኛ እንደ ህዝብ ስለ አገራችን በመቆርቆር እንደ ሲቪል ማህበረሰብ ስላለፉት አመታት መጥፎ ፖሊሲዎችና እንደ አሁነ አይነት መዘዛቸው፣ ስለ ውድቀቱና ስለ ድህነቱ ስንናገር ነበረ እናም ይህ በማንኛውም ከድህነት ወለል በታች የሚኖር ሰዎች ባሉበት ማህበረሰብ የሚሆን ነገር። የተቃውሞ መነሻ በሐምሌ ወር መጨረሻ ላይ መንግስት ለናፍጣ ያደርግ የነበረውን ድጎማና ድጎማ እንደሚያነሳና ዋጋውንም ከ30 በመቶ በላይ እንደሚጨምር ማሳወቁ ነው። ይህም አንጎላውያን በብዛት የሚጠቀሙበት የሚኒባስ ታክሲዎች ዋጋ በ50 በመቶ እንዲጨምር አድርጓል። ይህ የተባበሩት መንግስታት ድርጅት የኮንጎ አማጺ ኤም 23 በጎርጎሮሳዊ ነሐሴ መጀመሪያ ላይ በርካታ ገበሬዎችን ገድሏል ሲል አስታወቀ። ድርጅቱ ባወጣው ዘገባ መሰረት ኤም 23 በዚህ ወቅት በምስራቅ ኮንጎ በገበሬዎችና በሌሎች ሲቪሎች ላይ በፈጸመው ጥቃት 169 ሰዎች ተገድለዋል። የኤም 23 መሪ በርትራንድ ቤስሙዋ ግን ድርጅቱ ቡድናቸው ፈጽሟል ያለውን ግድያ እንደሚያጣራ ገልጸው፣ ሆኖም ዘገባው የስም ማጥፋት ዘመቻ ሊሆን ይችላልም ብለዋል። ሮይተርስ ግድያውን በገለልተኛ አካል ማረጋገጥ ባይችልም አንድ ስሙን ያልጠቀሰው የአካባቢው የመብት ተቆርቋሪ የኤም 23 ተዋጊዎች በሽጉጥና በገጀራዎች በርካታ ሲቪሎችን ገድለዋል ሲል የአይን ምስክሮችን ጠቅሶ ማናገሩን ዘግቧል። ግለሰቡ አማጺው ኤም 23 ከ100 በላይ ሲቪሎችን በተለይም የሁቱ ገበሬዎችን ገድሏል ብለዋል። ገበሬዎቹ ኤም 23 ይዞታውን ሲያሰፋ አካባቢያቸውን ለቀው ሄደው ነበረ። ሆኖም ቡድኑ ለደህንነታቸው ማረጋገጫ ከሰጠ በኋላ ወደ አካባቢው ተመልሰው ነበረ። ያነጣጠረውም መቀመጫውን ኮንጎ ያደረገውና በጎርጎሮሳዊ 1994 የሩዋንዳ የዘር ማጥፋት ወንጀል ፈጽመዋል የሚባሉትን የቀድሞ የሩዋንዳ ጦር አባላትንና ሚሊሻዎችን ያካ ተተው ዴሞክራሲያዊ ኃይሎች ለሩዋንዳ ነጻነት በእንግሊዘኛው መጻር ኤፍዲ ኤል አር የተባለው ቡድን አባላት ተብለው የተጠረጠሩ ላይ ነበረ የተገደሉትም። ኤም 23 እና የኮንጎ መንግስት በአካባቢው ሰላም ለማውረድ ቃል ገብተው ነበረ። ይሄ ዶችቨለ ዲ ደብልዩ ነው። በጋዛው ሰብአዊ ቀውስና አንዳንድ ሀገራትም ለፍልስጤም መንግስት እውቅና ለመስጠት በሚያደርጉት ግፊት እስራኤል የሚደርስባት ዲፕሎማሲያዊ መገለል እየጨመረ ነው ስትል ጀርመን አስታወቀች። የጀርመን ውጭ ጉዳይ ሚኒስትር ዮሃን ቫደፉል ዛሬ ወደ እስራኤል ከመሄዳቸው በፊት በሰጡት መግለጫ የእስራኤልና የፍልስጤማውያን ግጭትን ለመግታት የሁለት መንግስታት መፍትሄ ላይ የሚነጋገረው የተባበሩት መንግስታት ድርጅት ጉባኤ እስራኤል ይበልጥ ራሷን ከአናሳዎች ጎራ ውስጥ የምታገኝበት መሆኑን የሚያሳይ ነው ብለዋል። በመጪው መስከረም ኒውዮርክ ላይ የሚሰየመው የተባበሩት መንግስታት ድርጅት ጉባኤ ስለ ሁለት መንግስታት በሚነጋገርበት ወቅት እስራኤልና ዩናይትድ ስቴትስ እንደማይካፈሉ አስታውቀዋል። የጀርመኑ ውጭ ጉዳይ ሚኒስትር ሀገራቸው ለፍልስጤም የመንግስትነት እውቅና መሰጠት ያለበት የሁለት መንግስታት መፍትሄ ድርድር ሲያበቃ ነው ብላ እንደምታምን ተናግረዋል። ይሁንና እስራኤል በኃይል የያዘችውን የፍልስጤም ግዛት ለመጠቅለል የእስራኤል ሁለት ሚኒስትሮች ያሰሙት ዛቻ ጀርመን የተናጠል የእውቅና እርምጃ እንድትወስድ ሊያደርጋት እንደሚችል ሚኒስትሩ ጠቁመዋል። ቫደፉል በእስራኤል ቆይታቸው ከእስራኤላቻቸው ጌዲዮን ሳር እና ከእስራኤል ፕሬዚዳንት ኢስሐቅ ሄርዞግ እንዲሁም ከጠቅላይ ሚኒስትር ቤንያሚን ኔታንያው ጋር ይነጋገራሉ ተብሎ ይጠበቃል ወደ ዌስት ባንክ በመጓዝም ከፍልስጤማውያን አስተዳደር ባለስልጣን ፕሬዚዳንት ማህሙድ አባስ ጋርም ይነጋገራሉ ተብሏል። ሩሲያ ዛሬ ኪፍ ላይ በፈጸመችው የሚሳይልና የድሮን ጥቃት ቢያንስ ስምንት ሰዎች ተገደሉ። የዩክሬን ባለስልጣናት እንደተናገሩት ዛሬ ሲነጋጋ በደረሰው በዚህ ጥቃት ከሞቱት መካከል አንድ የስድስት ዓመት ልጅ ይገኝበታል። ሌሎች 88 ሰዎችም ቆስለዋል። ከእነዚህ ውስጥ ዘጠኙ ሕጻናት ናቸው። የአደጋ ጊዜ ሰራተኞች በዋና ከተማይቱ ጠዋት ከተፈጸመው ከዚህ ጥቃት የተረፉ ሰዎችን ሲፈልጉ ነበረ። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ በዛሬው ጥቃት ከ300 በላይ ድሮኖችን ተጠቅማለች፣ ስምንት ሚሳይሎችንም አስወንጭፋለች ብለዋል። የሩሲያ መከላከያ ሚኒስቴር በበኩሉ የዛሬው ጥቃት ኢላማ የዩክሬን ወታደራዊ የአየር ጥቃት ይዞታዎችና የጦር መሳሪያዎች መጋዘኖች እንዲሁም ከኪየቭ የወታደራዊ ኢንዱስትሪ ማዕከላት ጋር የተያያዙ ያላቸው ንግዶች ጭምር መሆናቸውን አስታውቃለች። ሰላማዊ ሰዎችን ኢላማ አላደርግም የምትለው ሩሲያ ከቅርብ ወራት ወዲህ ከውጊያው ግንባር ራቅ ያሉ የዩክሬን ከተሞች ላይ የአየር ጥቃቷን አጠናክራ ቀጥላለች። የዩክሬን ባለስልጣናት እንደሚሉት ግን ዛሬ በ27 ስፍራዎች በተካሄደው ድብደባ ጉዳት ከደረሰባቸው ሕንፃዎች መካከል ትምህርት ቤቶችና ሆስፒታሎች ይገኙበታል። የሩሲያዋን ካምቻትካ ልሳነ ምድር ካራደው የመሬት መንቀጥቀጥ አንድ ቀን በኋላ ዛሬ ሌሎች ዳግም የመሬት መንቀጥቀጦች ቀጥለዋል። የሩሲያ መንግስት ዜና አገልግሎት ታስ እንደዘገበው ፓርሙሽር በተባለው ደሴት ላይ በሚገኘው ሴቭሮ ኩርልስክ በተባለው ከተማ በሬክተር ስኬል ስድስትና አምስት ነጥብ ስድስት የተመዘገቡ ሁለት የመሬት መንቀጥቀጦች ደርሰዋል። የስቬሮ ኩርሊስክ ከተማ ትናንት ከማቻትካን የመታው በሬክተር መለኪያ ስምንት ነጥብ ስምንት የተመዘገበው የመሬት መንቀጥቀጥ ባስከተለው የሱናሚ ወጀብ በተደጋጋሚ ተመቶ ነበረ። በአካባቢው የተከሰተው የትናንቱ መሬት መንቀጥቀጥ ፓስፊክ ውቅያኖስን ከሚያዋስኑት ከጃፓን ቻይና ና ፊሊፒንስ አንስቶ እስከ ሀዋይ፣ ምዕራባዊ ዩናይትድ ስቴትስ የባህር ዳርቻ እንዲሁም ሜክሲኮ ና ኤኳዶርን ከመሳሰሉት የላቲን አሜሪካ ሀገራት ድረስ ለሚገኙ ነዋሪዎች የሱናሚ ማስጠንቀቂያ አሰጥቶ ነበረ። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በሲዳማ ፌዴራሊስት ፓርቲ ላይ ያሳለፈውን ውሳኔ ሻረ። ፍርድ ቤቱ ውሳኔውን ያሳለፈው ምርጫ ቦርድ በከሳሽ የሲዳማ ፌዴራሊስት ፓርቲ ላይ ያሳለፈውን ውሳኔ ከስልጣን ገደቡ ውጭ የሆነ ሕጉንና የፓርቲውን መተዳደሪያ ደንብ የሚጻረር ሆኖ በመገኘቱ ነው ብለዋል። የአንጎላ መንግስት የነዳይ ዘይት ዋጋ ለመጨመር መወሰኑ በዚህ ሳምንት ባስነሳው ተቃውሞ ቢያንስ 22 ሰዎች መገደላቸውን አሳወቀ። ጀርመን ለፍልስጤም የመንግስትነት እውቅና እና መሰጠት ያለበት የሁለት መንግስታት መፍትሔ ድርድር ሲያበቃ ነው ብላ እንደምታመ ለመናሳወቀች ዜናው በዚሁ አበቃ።